የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ሰኞ የካቲት 9 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመረን። ኢትዮጵያ ወደ ጥፋትና መበታተል መንገድ በማምራት ላይ ትገኛለች ሲል ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ በመግለጫው አስታወቀ። ዘገባ ይኖረናል። በሌላ በኩል ደግሞ የቀድሞ የህወሓት ታጋይና የትግራይ ዴሞክራሲያዊ ትብብር ትዴት ሊቀመንበር ዶክተር አረጋይ በርሄ በዚህ ወቀሳ ምላሽ አላቸው። ኢትዮጵያ ከዚ ጊዜ የተፈጠረች ሀገር አይደለችም። እጅ የሺዎች ዓመታት ታሪክ ያላት ሀገር ነች። Eşti anec, nu te-am uitat eu nu, al. Nu ești pe tot, budi, nu deci, ዘገባ ይዘን እንመለሳለን። ትላንት በቡራዩ አካባቢ የተፈጠረው ነገር ምንድነው? ዝርዝር ዘገባ ይኖረናል። የሰኞ ምሽት የስፖርት መሰናዶም አለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። በቅድሚያ ግን ሀብታሙ ስዩም አጠር አጠር ያሉ ዜናዎችን ይዞ አብሯችሁ ይቆያል። አመሰግናለሁ ጽዮን። ብልጽግና ፓርቲን የሚደግፉ ሰልፎች በሶማሌ ክልል ጅግጅጋና በኦሮሚያ ክልል ሐረርጌ መካሄዳቸው ተሰምተዋል። ጅግጅጋ በነበረው ሰልፍ ላይ የተገኙት የሶማሌ ክልል ተጠባባቂ ምክትል ረዕሰ መስተዳደር ሙስጠፋ ሙሐመድ ከብልጽግና ፓርቲ ተቀዳ ባሉት መርሆ መሠረት በክልሉ የጽንፈኝነትና የግጭት ባህሎችን ለወደፊቱ አይኖሩም ብለዋል። ይህ በእንዲህ እንዳለ ደጋፊዎቹን ባህር ዳር ላይ ያናገረው ባልደራስ ለእውነተኛ ዲሞክራሲ ፓርቲ በቀጣይ ሀገር አቀፍ ምርጫ አዲስ አበባ ላይ ድል እንደሚያደርግ አስታውቋል። የፓርቲው ሊቀመንበር አቶ እስክንድር ነጋ አዲስ አበባ ላይ ገዢውን ፓርቲ ሙሉ በሙሉ እናሸንፋለን ስለማለታቸው የባህር ዳሯ ዘጋቢያችን አስቴር መስጋነው ነግረናለች። የቻይና የጤና ጥበቃ ባለሥልጣናት በኮሮና ቫይረስ መጠቃታቸው የተረጋገጠ ሰዎች ቁጥር ከ70 ሺ መብለጡን አስታወቁ። በወረርሽኙ እስካሁን የሞተው ሰው ቁጥር ወደ 18 መቶ ተጠግቷል። በቫይረሱ ከተጠቁት ውስጥ 11 ሺህ ታክመው ተፈውሰዋል። የወረርሽኙ መቀስቀሻ በሆነችው የቻይና ሁበይ ክፍለ ግዛት ተጨማሪ 100 ሰዎች መሞታቸው ተነግረዋል። ከቻይና ውጭ የተገኙ በቫይረሱ የተጠቁ ሰዎች አብዛኞቹ ጃፓን፣ ዮኮሃማ ወደብ ላይ እንዳይንቀሳቀስ በተደረገ የሽርሽር መርከብ ላይ የነበሩ ተሳፋሪዎች ናቸው። ቡርኪና ፋሶ ሰሜናዊ ክፍለ ግዛት ውስጥ ታጣቂዎች አንድ መንደር ላይ ተኩስ ከፍተው 24 ሰዎች መግደላቸውና ቢያንስ አስር ሰዎች ማቁሰላቸውን የሀገሪቱ ባለሥልጣናት ተናገሩ። የጥቃቱ ኢላማ አንድ የሃይማኖት መሪ ናቸው ብለው እንደሚያምኑ ባለሥልጣናቱ ገልጸዋል። በጥቃቱ ቢያንስ 20 ታጣቂዎች እንደታሰሩም አሶሽትድ ፕሬስ ዘግበዋል። የኢኳቶሪያል ጊኒ የቀድሞ ጠቅላይ ዳኛ በፕሬዚዳንቱ ቲዎድሮ ንጉዌማ ኦቢያንግ ትዕዛዝ የጸጥታ ኃይሎች እያሳደዱኝ በመሆኑ ተደብቄ አለሁ፣ ዩናይትድ ስቴትስና የተባበሩት መንግስታት ድርጅት አስጥሉኝ ሲሉ ተማጸኑ። ሁዋን ካርሎስ ኦንዶ አንጉዌ ካልታወቀ ስፍራ ለቪኦኤ በሰጡት ቃል ከተያዝ ሕይወቴ ላይ አደጋ ይደርሳል ብለዋል። የረጅም ጊዜው የዚያች አገር ገዢ ኦቢያንግ የቀድሞውን የጠቅላይ ፍርድ ቤት ሰብሳቢ ከሦስት ዓመታት በፊት ተሞከረ በተባለ መፈንቅለ መንግሥት ተሳትፈዋል ብለው ወንጅሏቸዋል። ለዚህ ሁሉ መሳደድ የዳረገኝ ከሁለት ዓመታት በፊት ከመንግሥት ባለሥልጣናት ጋር በሙስና ተግባር አልተባበር በማለታቸው በደረሰባቸው ሰቆቃ የሞቱ ዳኛ የቀብር ሥነ ሥርዓት ላይ ያደረግኩት ንግግር ነው ብለዋል። አድማጮች ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። አመሰግናለሁ ሀብታሙ፣ ለዜናዎቹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ ይገኛለሁ። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ። ኢትዮጵያ ወደ ጥፋትና መበታተን መንገድ በማምራት ላይ ትገኛለች ሲል የሕዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ በመግለጫው አስታወቀ። ፓርቲው አርባ አምስተኛ ዓመት የድርጅቱን ምስረታ በዓል ምክንያት በማድረግም ለነባር ታጋዮች እውቅና ሰጥቷል። ሙልጌታ አጽበሀ መግለጫውን አስመልክቶ ዘርዘር ያለ ዘገባ አሰናድቷል። ከ አርባ አምስት ዓመታት በፊት በተጀመረው የትጥቅ ትግል በኋላ በኢትዮጵያ ለውጥ መጥቶ እንደነበር ህብረ ብሔራዊ ፌዴራላዊ ስርዓት ተገንብቶና በወቅቱ የነበረችበት የቁልቁለት ጉዞ ተገጥቶ ወደ እድገት ጎዳና መጓዝ ጀምራ እንደነበር የሚተነትነው የህወሀት መግለጫ ባለፉት ሁለት ዓመታት በአገሪቱ በተፈጸሙ ከባድ ጥፋቶች ጥፋቶችና ቀውሶች ምክንያት ግን የነበረችበት የእድገት ጉዞ ተገጥቶ ወደ ጥፋትና መበታተን በመምራት ላይ ትገኛለች ብሏል። መግለጫው አያይዞ ተጀምሮ የነበረው ልማት ተስተጓጉሎ የዲሞክራሲ ጥያቄ አደጋ ላይ ወድቋል ብሏል። ኢህአዴግ ሲመራበት የነበረው አንጸባራቂ ድሎች እያስመዘገበ የመጣ ብሎ የገለጸው የልማታዊ ዲሞክራሲያዊ መስመር ባለፉት ሶስትና አራት ዓመታት በድርጅቱ ውስጥ በተከሰተው የጥገኛ መበስበስ አደጋ ምክንያት ነው እነዚህ ችግሮች ሊያጋጥሙ እንደቻሉ በመግለጫ ላይ ሰፍሯል። ህወሀት በኢህአዴግ ውስጥ አጋጥሟል ያለው የመበስበስ አደጋ በጽናት በመታገል ዳግም ታድሶ ስርአቱን ማዳን ከባድ ጥረት ቢያደርግም አባል ድርጅቶች ራሳቸውን ሳያጠሩ በመቅረታቸው የድርጅቱ አመራር ጥገኛ ባለው ኃይል ስር መውደቁ አስታውቋል። አመራሩ የልማታዊ ዲሞክራሲ መስመርን በመተው ወደ ፍጹም ግለሰባዊ አምባገነናዊነት መንገድ መግባቱና በታድሶ ወቅት መደገም የለባቸው የተባሉ ጉድለቶችን በከፋ ደረጃ ላይ በመፈጸም ላይ ይገኛል ብለዋል። በተጨማሪም ህገ መንግስት ተጥሶ የህግ የበላይነት ተረግጦ ህብረ ብሔራዊ ፌዴራላዊ ስርአቱ እየተሸረሸረ ተጠብ ብቆ የነበረው ሰላም ደፍርሶ የህዝብ አንድነት ተበትኖ ልማት ተኮላሽቶ የሀገር ክብርና ለዋላዊነት በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ ተደፍሮ አገራችን የውጭ ኃይሎች መፈንጫ ሆናለች ሲል አሁን ሀገሪቱን በመምራት ላይ ያሉትን ወቅሷል። በዚህ ምክንያት የሀገር ህልውና ከማንኛውም ጊዜ በከፋ ደረጃ አደጋ ላይ ወድቆ ይገኛል ሲል ፓርቲው ስጋቱ በመግለጫው አጋርቷል። የኢህአዴግ ጸረ ዲሞክራሲና ህገ ወጥ በሆነ አካሄድ በእህድ ድርጅቶች ክህደት መፍረሱን በመግለጫው ላይ ያሰፈረ ህወሀት በዚህ አካሄድ በፌዴራልና በአዲስ አበባ አስተዳደር ውስጥ የነበሩ የህወሀት አባላት ከኃላፊነት እንዲነሱ እየተደረገ ነው ብለዋል። በሀገር ውስጥ ፍጹም ጸረ ዲሞክራሲና አፈና እንደነገሰ ፖለቲካዊ ምህዳሩ መጥበቡንና የተለየ ሀሳብ ያላቸውን የፖለቲካ ድርጅቶች፣ ግለሰቦችና ጋዜጠኞች እየታሰሩና እየታፈኑ እንደሚ የሚገኙ በመግለጫው ላይ የሰፈረ ሌላው የህወሀት ቅሬታ ነው። መግለጫው አያይዞ በክልሉ ለሚገኙ ተፎካካሪ ፓርቲዎችና ሲቪክ ማህበራት በጋራ እንስራ የሚል ጥሪ ያቀረበ ሲሆን በትግራይ ለሚረጋገጠው ሰላም፣ ልማትና ዲሞክራሲ ስርዓት ግንባታ የምታበረክቱት አስተዋጽኦ ቀላል እንዳልሆነ እንገነዘባለን ይላል። በቀጣይ በሚደረግ የመመከት እንቅስቃሴ በማንኛውም አይነት ቅጥፈትና ድለላ ሳትንበረከኩ ከህዝባችሁ ጎን በመቆም ኃላፊነታችሁ በተግባር እንድታረጋግጡ በማለት የድጋ ፍ ጥሪ አቅርቧል። ህወሀት በመግለጫው ላይ ኤርትራን በተመለከተ ባሰፈረው ጽሁፍም የትግራይ ህዝብና ህወሀት በኤርትራ ህዝብ ጥያቄ ላይ ተደራድረው ሆነ ተሳስተው አያውቁም ሲል ገልጿል። በጋራ በተከፈለው መስዋዕትነት የጋራ ድል መገኘቱ የገለጸው የፓርቲው መግለጫ ለኤርትራ ህዝብ የራስ እድል በራስ የመወሰን መብት አረጋግጠሃል። በዚህም ህወሀትና የትግራይ ህዝብ ይኮራሉ ብሏል። ባለፉት ሀያ ዓመታት አላስፈላጊ ባልሆነ ጦርነትና ግጭት ውስጥ መገባቱንና አስፈላጊ ያልሆነ ዋጋ በሁለቱም አቅጣጫ መከፈሉና አመልክቷል መግለጫው አክሎም የጋራ ጥቅማችንን ታሪካዊ ዝምድናችንን በማደስ የጋራ እድገት ለማረጋገጥ ወደሚያስችል ደረጃ እናሸጋግረው ሲል ህወሀት ጥሪ አቅርቧል በተያያዘም ፓርቲው በትጥቅ ትግሉ ጊዜ ለነበሩ የህወሀት ታጋዮች የእውቅና መርሃ ግብር በትናንትናው እለት አዘጋጅቶ ነበር ፓርቲው ለመሰረቱ በስራ አስፈጻሚና ማዕከላዊ ኮሚቴዎች እንዲሁም የቁጥጥር ኮሚሽን አመራር ለነበሩና ላሉ ታጋዮች እውቅና ሰጥቷል። ህይወታቸውን ላጡ ታጋዮች ቤተሰቦቻቸውን የምስክር ወረቀቱን ተቀብለውላቸዋል። በትናንትናው ምሽት በነበረው የእውቅና መስጠት መርሃ ግብር አቶ ስዩም መስፍን፣ አቶ ስዬ አብርሃ፣ ጄኔራል ጻድቃን ገብረትንሳኤን ጨምሮ የፓርቲው ነባር አመራሮች ተገኝተው ነበር። በመርሃ ግብሩ ላይ በፌዴራል ጠቅላይ አቃቢ ህግ እንደሚፈለጉ በተደጋጋሚ የሚገለጸው የቀድሞ የመረጃና ደህንነት ኃላፊ ፊ አቶ ጌታቸው አሰፋም ለእውቅና የምስክር ወረቀት ወደ መድረኩ ተጠርተው የነበረ ቢሆንም ቀርበው ሲወስዱ ግን አልታዩም። ተገዳላይ ቴድሮስ አጎስ ተገዳላይ ተወልደ ወልደ ማርያም ተገዳላይ ስየብራ ተገዳላይ ጌታቸው ሰፋ የህወሀት ጽህፈት ቤት ኃላፊ አቶ አለም ገብረዋህድ ፓርቲው እስካሁን ለዘጠና አንድ ሺ ታጋዮች የእውቅና ምስክር ወረቀት መስጠቱ ተናግሯል። የህወሀት 45ኛ ዓመት ምስረታ ምክንያት በማድረግ በመቀለ ከተማ አዳዲስ የመንገድ ፕሮጀክቶች ተመርቋል። የመኖሪያ ቤቶች ለመገንባት የመሰረት ድንጋይ ተቀምጧል። በዛሬው ዕለት ደግሞ የጎዳና ትዕይንት ተካሂዷል። በሌላ በኩል ደግሞ ህወሀት በተደጋጋሚ ለሚሰነዝራቸው ወቀሳዎች በብልጽግና ፓርቲ አመራሮችም ሆነ ወቀሳው የሚመለከታቸው የፌዴራል መስሪያ ቤት ኃላፊዎች ሀይሎች ወቀሳውን ባለመቀበል ምላሽ ሲሰጡ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ቀርቦ እሳቸው የሚመሩት ለውጥ ከመጣ በኋላ በሀገሪቱ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ ከፍተኛ እድገትና ለውጥ ተመዝግበዋል ብለው ነበር። እንዲሁም የህወሀት አመራሮች ከስልጣን መነሳት አስመልክቶ ተጠይቀው አንዲት ሚኒስትር ብቻ ናቸው የተነሱት፣ አሁንም በከፍተኛ የመንግስት ኃላፊዎች የፓርቲው አባላትና አመራሮች አሉ ሲሉ ተናግረው ነበር። ብልጽግና ፓርቲም በሰጠው መልስ የተነሱት አመራሮች በአቅም የስራ አፈጻጸም ጉድለት ምክንያት ነው በማለት ምላሽ ሰጥቶ ነበር። ህወሀት ሰዎች በፖለቲካ ምክንያት እየታሰሩ ነው ያለውን በተመለከተም የፌዴራል ጠቅላይ አቃቢ ሕግ ከዚህ ቀደም በሰጠው ምላሽ በቁጥጥር ስር የሚውሉትም ሆነ የሚፈለጉት ሰዎች በመረጃና በማስረጃ በተደገፈ ወንጀል በመጠርጠራቸው እንጂ በፖለቲካ አስተሳሰባቸውና በብሔር ማንነታቸው አይደለም በማለት ከዚህ በፊት ማስተባበሉን ይታወሳል። ይታወሳል። የቀድሞ የህወሀት ታጋይና የትግራይ ዴሞክራሲያዊ ትብብር ትዕዴት ሊቀመንበር ዶክተር አረጋዊ በርሄ በዚህ ህወሀት በህወሀት መግለጫ ላይ አይስማሙም። ኢትዮጵያ ትበታተናለች የሚለው ሀሳብ የሚመነጨው ታሪኳን ካለማወቅ ታሪኳን ካለማወቅ የመጣ ነው ይላሉ። ኢትዮጵያ ቅርብ ጊዜ የተፈጠረች ሀገር አይደለችም። ረጅም የሺዎች ዓመታት ታሪክ ያላት ሀገር ነች። በዛ ልክ ሚሊዮኖች የሚሆኑ ኢትዮጵያውያን አሉ። እነሱ ጥቂት ቡድን ነው እንደዚህ የሚለው ያለ። ስለዚህ ኢትዮጵያ አትበታተን። ይሄ ሚሊዮኖች ህዝቦች ኢትዮጵያን እንዳኖሯት ሁሉ አሁንም ሊያኖሯት ነው ይቀጥል ነው። ስለዚህ የህወት አመራር የተበላሸ አስተሳሰብ ኢትዮጵያ ትበተናለች የሚለው በእኛ በኩል በቲዴፓ በኩል ውድቅ ነው መሰረተ ቢስም ነው። ሌላው የቀድሞ ታጋይና በኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ኢንጂነር ግዳይ ጸረ ጽዮን ህወሀት በየጊዜው የሚሰጠው መግለጫ የተቃረነ ሀሳብን የያዘ ነው ይላሉ። ህወሀት ይመራበት በነበረበት ወቅት ህዝቡን በማለያየት አንድነቱን ሳይሆን ልዩነቱን በማጠናከር ልዩነቱ ጎልቶ እንዲታይ በማድረግ ነበር ሲሰሩት የቆዩት እና ከስልጣን ሲወርዱ ይህንን የሰሩበትን ሁኔታ ውጤት መጠበቅ ይኖሩባቸዋል። ከእነሱ የሚጠብቀው ነው። ሆኖም ግን አሁን በኢትዮጵያ ባለው ሁኔታ የተለያዩ ኃይሎች ይህንን አንድነት ለማክበር እና በጋራ ለመስራት እየተንቀሳቀስን ያለነው በቲፒኤልኤፍ በኩል እንዲያውም ቀደም ሲል አይታችሁት እንደሆነ በኦፊሻል መግለጫቸው ዲፋክቶ ስቴት እንመሰርታለን እስከ ማለት ድረስ ሄደዋል። እንግዲህ ይህንን የሚያፈርሱት እነሱ ናቸው እና ደግሞ አሁን አሳቢ ይመስለው የኢትዮጵያን አንድነት ለማጠናከር እንታገላለን የሚል መግለጫ አላቸው። እዚህ ከመግለጫቸው ጋር የተቀመጠው ማለት ነው። እሱ በሱ የተንታታ ነገር አለበት መግለጫ ላይ። አሁን ባለፈው ሳምንታት ሲያደርጉት የነበረው ህዝብ ወደ ጦርነት መንፈስ ማነሳሳት ሁኔታ ነው። እጀግና ወ የጀግንነቱን ታሪክ እንደዚህ ያደረግ እንደዚህ መታም እንደዚህ የፈጠር እየተባለ ህዝብን በማነሳሳት ትጥቅ ይዘው እንዲሰለፍ ጸናት ሳይቀር ትጥቅ ይዘው እንዲሰለፉ በማድረግ ነበር። አሁን እንግዲህ ቻተ ሲሰሩት የሰነበቱት እንደዚህ ካሉ በኋላ ደግሞ ምን ይላሉ?

ሲቀጭ ፖለቲካ አካሄድ ይዘው እንደሚሄዱ ያው በተደጋጋሚ ያየነው ነገር ነው እና አሁን እነሱ የሚፈልጉት እንዲያውም አገሪቱን የሚያጠናክር ሳይሆን ሀገሪቱን ሊበታትኑ የሚችሉ ጽንፈኛ ኃይሎችን እየሰበሰቡ ያለውን ለውጥ ሂደት ለማሰናከል ነው። ህወሀት በመግለጫው ላይ ሀገሪቱ ወደ ጥፋትና መበታተን እያመራች ነው ባለበት ሀሳብ በምክንያትነት ያስቀመጠው ባለፉት ሁለት አመታት በሀገሪቱ በተፈጸሙ ከባድ ጥፋቶችና ቀውሶች ምክንያት የነበረችበት የእድገት ጉዞ ተገድቶ ወደ ጥፋት መበታተን ና እንዲሁም ወደ ጥፋት በማምራት ላይ ትገኛለች ማለቱን በመጥቀስ ይህ ምክንያት ውሀ የሚቋጥር አይደለም ወይ በሚል የተጠየቁት ኢንጂነር ግደይ ዘርአጽዮን ስጋት ነው። እንዲያውም እኮ አሁን እኛ ኢትዮጵያ በዚህ ሁለት ዓመት ውስጥ ላለመበታተን እየተሰራ ያለ ሂደት ነው የያዛት እንጂ እነሱ በሰሩት ሂደት እና ኢትዮጵያ ትበታተናለች የሚል ስጋታችን ከጆሮ ጀምሮ የነበረ ሁኔታ ነው። እነዚህ ሰዎች ህዝቡን በልዩነት ሲያሳልፉት ና እርስበት ሲያጋጭት የጎሉ ናቸው እና አሁን የሚታየው እነሱ የፈጠሩት ኮስ ነው። አሁን ተመልሰው እነሱ ሀሳብ የሆነው የሚነሱበት ምክንያት አይታየም። እንዲያውም እነሱ ሚሉት ከሁለት ሺህ ስምንት ጀምሮ ነው እነሱና የሚሉት ነገር እነሱ በስልጣን በነበሩበት ሁኔታ ላይ ያ ሁሉ አሁን ያየናቸው ትርምሶች በሙሉ እነሱ ፈጥረው የሄዱት ቀውስ ነው። ይህንን ለማረጋጋት ነው እንግዲህ ጥረት እየተደረገ ያለው። ተመሳሳይ ጥያቄ ለዶክተር አረጋይ በርሄም አንስተንላቸው ነበር። የህወሀት ኢህአደግ ላለፉት ሀያ ሰባት አመታት አገሪቱን በጭቆና ቀፍድዶ ይዞ የድህነት ቋት ነው ያደረጋል። ይሄ ህዝቡንም ደግሞ ቋንቋን መሰረት ያደረገ ክፍፍል ፈጥሮ ህዝቡ እርስ በርሱ እንዲጋጭ አድርጎታል። ኢትዮጵያ ውስጥ የብሔር የብሔረሰብ ግጭቶች ታይቶ በማይታወቅ ደረጃ ነበር የተንጸባረቀው። ይህ ነው የህወሀት ኢህአዴግ አመራር ውጤት። ስለዚህ ይሄ ህዝቡ መሮት ለውጥ እንዲመጣ አድርገዋል። የህዝቡ ግፊት ነው ለውጡ ያመጣው። አሁን እግሉ ተከፍተዋል ችግሮችን ለመፍታት ስለዚህ ህዝቡ በየደረጃው በየመድረኩ እየተወያየ እነሱ ያበላሽቱ ለማስተካከል እየተጓዘ ነው ያለው ይሄ ጉዞ ለእነሱ ከጥቅም ስለገፋቸው ከጥቅም ከቡድናዊ ጥቅም ስለገፋቸው እንደገና ተመልሰው ለመምጣት የሚያደርጉት ጥረት ነው ህግ ተጣሰ ህገ መንግስት ተጣሰ ይሉናል ነገር ግን በህገ መንግስት መጣፍ የሚታወቁት እነሱ ናቸው ለዚህ ሁላ ችግር ዋናው ምክንያቱ ለረጅም ዓመታት ያልነበረው የዲሞክራሲና የፍትህ እጦት ነው። እሱን ለማድረግ ደግሞ አገሪቱ በመንገድ ላይ ናት። እሱ ሲስተካከል ችግሮቹም አብረው ይስተካከላሉ ሲሉ አስተያየታቸውን ያጠቃልላሉ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ ዝግጅታችን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ሳምንት ቅዳሜ የካቲት 7 2012 ዓ.ም ማለት ነው በቡራዩ ከተማ ገፈርሳ ቀበሌ በተለምዶ ጸረሃ ጽዮን ተብሎ በሚጠራው አካባቢ ተከስቶ የነበረው ግጭት የኖሮ ዜግነት ያላት ድምፃዊ ሀዊ ቀነኔን ጨምሮ ሌሎች ድምፃዊያን በጸጥታ ኃይሎች መደብደባቸውን ድምፃውያኑ ገልጸዋል። ይህ ግጭት የተከሰተው በአንድ ሆቴል ምረቃ ስነስርዓት ላይ መሆኑም ተገልጿል። ጸሐይ ዳምጠው ተጨማሪ ዘገባ ይዛለች። በአንድ ሆቴል ምረቃ ስነስርዓት ላይ ድብደባ ደርሶባቸዋል ከተባሉ መካከል አንዷ ሀዊ ቀነኒ ስትሆን የኖርዌይ ዜግነት ያላት የአፋን ኦሮሞ ቋንቋ ድምፃዊ ናት። ድምፃዊቷን ሀያት ሆስፒታል እያስታመመች ያለችው እናቷ አርቲስት እልፍነሽ ቀኖ ናት። ሀዊ ቀነኒ ስለደረሰባትም ጉዳት ስትገልጽ አራት ፖሊሶች ወደኔ መጥቶ ጭንቅላቴን በዱላ ደበደቡኝ፣ ብዙ ደም ፈሰሰኝ፣ በድብደባው እጄም ተሰብሯል ብላለች። ሆቴል እናስመርቅ ነይር ነው እዛ ውስጥ ምንም ያጠፋ ሰው የለም። ሁሉም እየተጫወተ አብሮ እየዘፈነ ደስተኛ ነበር፣ አብሮ እየበላ ማንም ምንም አይነት ጥፋት ያጠፋ የለም። ከሆቴሉ ስንወጣው ውጭ ላይ ልጆቹን ትናንሽ ልጆች ናቸው እና እነሱን መደብደባቸውን ያየሁት እና ደስ አለኝ። ቤከማ ወጥተን ለምንድ ነው የምትመቷቸው ልጆች ናቸው ብለን ስንላቸው ምን አገባችሁ በሚል እሱን መቱት ፈርስት እኔንም ደንብ ጨመሩት ማለት ነው። ከሱ ጋር በእንጨት ትልቅ የእንጨት በሱ ነው የመጡት ሰውነቴ ውስጥ የቀራርቷል። ከዛ በእርግጫ ምናም ቀጠሉ። ከዛ ደን በደሞ መሬት ላይ ስወርቅ ሞታለች ብሎ ነው መስሎ አክላም ከደበደቡኝ በኋላ መሬት ላይ ጎተቱኝ። እናም በአካባቢው የነበሩት ጓደኞቼ አንስተው ወደ ሐኪም ቤት እንዳይወስዱኝ ሲከለክሉም ነበር ብላለች አርቲስቷም ፖሊሶቹ ጥለዋት ከሄዱ በኋላ አንድ ግለሰብ አቅራቢያው ወደሚገኝ አንድ ክሊኒክ እንደወሰዷት የምታስረዳ ሀዊ በከፍተኛ ሁኔታ ደም ይፈሳ ስለነበር ክሊኒክ ውስጥም የተሟላ ሕክምና ባለመኖሩ ወደ ሀያት ሆስፒታል እንደወሰዷትም ገልጻለች። በአሁኑ ሰዓት ግን ከሕመሟ አገግማ ጥሩ ሁኔታ ላይ እንደምትገኝ ገልጻለች። ሀዊ ቅዳሜ ዕለት ያጋጠማትን ችግር ለሀገሯ ማለትም ኖርዌይ መንግስት ማሳወቋን ተናግራለች። እዛ ሪፖርት አድርጌ እነሱ የሚከተለውን ወገን እንጠይቃለን ብለዋል። በህግ በኩል ነው የምንሄደው ብለዋል። እሱ በህግ ነው የሚሄደው። የዛ ሀገር ሚዲያዎች ጋዜጣ ላይ ሚዲያም ላይ አቅርበዋል። እሱ አሁን በህግ ነው የምንጠይቃቸው ማለት ነው። የአርቲስቷ እናት አርቲስት እልፍነሽ ቀኖ ልጇ የኖርዌይ ሀገር ዜጋ መሆኗንና ስለ ፖለቲካ ሆነ ስለ ኢትዮጵያ የምታውቀው ነገር የለም በማለት በደረሰባት ጉዳት ማዘኗን ገልጻለች። እኔም እንደናንተ ነው የሰማሁት በፌስቡክ ነው የሰማሁት። ልጄ ደሞ አፈሰ በፌዝ ሎ ቤት ተላክልኝ ደግሞ ልጄ እዚ ሀገር ሆና ስለዚ ሀገር ጉዳይ የዚህን ሀገር ፖለቲካ የዚህን ሀገር ሻር ቢታቅ ኖሮ ቢትመታ ይሰማኝ እሷ ፍቅር እንጂ ኦሮሞ ከተባለ መሳም እንጂ መሳቅ መጫወት እንጂ ምንም ነገር የሚታቆ ሸር የለም። ለምን እንደተመጣች እኔ አላቅም። ይህ በጣም ግራ የሚገባ ነገር ነው። ከእሷ ጋር የነበሩ ሌሎች አርቲስቶች እንደተደበደቡም ሀዊ የገለጸች ሲሆን አንደኛው ደሳለኝ ቤከማ ችግሩ በማን ትእዛዝ እንደደረሰ እና ለምን እንዳስፈለገ ለማጣራት ከመንግሥት አካላት እየጠየኩኝ ነው። ከተጣራ በኋላ ይገልጻለሁ ብሏል። የቡራዩ ከተማ ፖሊስ መምሪያ ኃላፊ ኢንስፔክተር አንተነህ ጌታነህ በሆቴል ምረቃ ወቅት ግጭት መፈጠሩን አረጋግጠው የችግሩ መንስኤ ግን ፖሊስ እያጣራ ይገኛል ብሏል። ግጭቱን በተመለከተ ምርመራ እንደሚደረግና ያነሳሱት እና የተሳተፉ ሰዎች ተጣርተው ለፍርድ እንደሚቀርቡና ክስተቱም ተጣርተው ለህዝብ ይፋ እንደሚደረግ ኢንስፔክተር አንቶኒ ገልጸዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በበኩላቸው ሆን ብሎ ይህንን ችግር የፈጠረ አካል ይጠየቃል፣ መንግስትም ልዩ ትኩረት በመስጠት እየተከታተልን ነው ብሏል። ለአሜሪካ ድምፅ ፀሀይ ዳምጦነኝ ከአዲስ አበባ የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኤ ዘገባችንን ነው። እንደ ዓለም አቀፉ የስደተኞች ድርጅት የመን ደም አፋሳሽ የሆነ የእርስበርስ ጦርነት ውስጥ ብትገኝም አሁንም ድረስ ግን አስር ሺ የሚሆኑ ችግረኛ አፍሪካውያን የተሻለ ስራ ለማግኘት በሚል ተስፋ በየዓመቱ የኤደን ባህረ ሰላጤን እየተሻገሩ ይገኛሉ። የአሜሪካ ድምጽ ሊሳ ሽላይን ከጄኔቫ የላከችውን ኤደን ገረመው አጭር አድርጋ ይዘዋለች። ከተጀመረ አምስት ዓመታት ሊሞላው በተጠጋው የየመን እርስ በርስ ጦርነት በሺዎች የሚቆጠሩ ሰላማዊ ሰዎች ህይወታቸው ተቀጥፏል። ሚሊዮኖችም በረሃብ ውስጥ ይገኛሉ። የተባበሩት መንግስታት የመንን ከፍተኛ የሆነ ቀውስ ያለባት ሀገር ሲል ሰይሟታል። ምንም እንኳን አገሪቷ መከራ ውስጥ ብትገኝም ከአፍሪካ ቀንድ ሀገራት የሚመጡ ስደተኞች ግን አሁንም ቢሆን የመንን ተሻግረው ሳዑዲ አረቢያ በመግባት የተሻለ ህይወት የማግኘት ህልማቸው ቁርጠኛ ነው። እንደ ዓለም አቀፉ የስደተኞች ድርጅት ሪፖርት፣ በባለፈው አመት ብቻ ከ138 ሺህ በላይ የሚሆኑ ሰዎች የኤደን ባህረ ሰላጤን ተሻግረው የመን ገብተዋል። ይህ አሃዝ በተመሳሳይ አመት የሜዲትራኒያንን ባህር አቋርጠው ወደ አውሮፓ ለመግባት ከተሰደዱት 110 ስደተኞች እጅጉን የበለጠ ነው። የዓለም የስደተኞች ድርጅት ቃል አቀባይ ፖል ዲለን While tragedies along the Mediterranean routes are well documented, our staff bear witness daily to the abuse suffered by young people from the Horn of Africa at the hands of smugglers and traffickers exploiting their hopes for a better life. በሜዲትራንያን ባህር ላይ የሚፈጠሩ ዕለታዊ አሳዛኝ ክስተቶች በሠራተኞቻችን ይሰነዳሉ። ከአፍሪካ ቀንድ የሚመጡ ወጣቶች በሕገ ወጥ የሰው አዘዋዋሪዎችና ድብቅ አጓጓዦች የሚደርስባቸው ብዝበዛና ተስፋ ማጣት ምስክር ናቸው። በባህረ ሰላጤው ጥብቅ የሆነ ሕገ ወጥ ስደት ከልካይ ፖሊሲ ቢወጣም የመን ውስጥ ዓመታትን የተሻገረ ግጭት ዛሬም ድረስ ያለ ቢሆንም ስደተኞች የመስራቁን መስመር ተከትለው መትመማቸውን ቀጥለዋል። የሚመጡ ስደተኞችን ቁጥር አልቀነሰውም። ቃል አቀባይ ዲለን አብዛኞቹ ስደተኞች የመን ውስጥ የሚጠብቃቸውን አደጋ አይረዱትም፣ ሲሉ ያክላሉ። እንደሳቸው አባባል የመን ውስጥ ካለው ግጭት በተጨማሪም ስደተኞቹ በወንጀለኞች በመጠለፍ ለገንዘብ ድርድርና ለስቃይ የተጋለጡ ናቸው። ዓለም አቀፉ የስደተኞች ድርጅት ስደተኞች በህጋዊ መንገድ የሚዘዋወሩበት ሁኔታ ላይ ጠንክሮ መስራት ስደተኞቹን ከበደል ለመጠበቅ ያለው ውጤታማ መንገድ ነው፣ ሲል ያምናል። ባለፈው ዓመት በኢትዮጵያና በሳውዲ አረቢያ መንግስት የተፈረመው መቶ ሺህ ኢትዮጵያውያን ሰራተኞችን በህጋዊ መንገድ ወደ ሳዑዲ አረቢያ እንዲጓዙ የሚያደርገው ሰነድ ውጤታማ መሆኑን ገልጸው ይህ ሁኔታ አሁንም ቀጣይነት ይኖረው ዘንድ ጥያቄ ያቀርባል። ተከታዩ ዘገባችን ስፖርት ነው ሀብታሙ ስዩም ከግርማቸው ከበደ ጋር። ሰሞንኛ ስፖርታዊ ጉዳዮችን የምናነሳበት ሰዓት ላይ ደርሰናል። የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አብሮኛለህ። ግርማቸው እንዴት አመሸህ? እግዚአብሔር ይመስገን እንደምን አመሻ ሀብታሙ። ከሰሞንኛው የኢትዮጵያ ፕሪምየር ሊግ ጨዋታዎች እንጀምር ግርማቸው። የዚህ ሳምንት ባለድሎች የትኞቹ ቡድኖች ሆኑ? እነማንስ ከነባር ይዞታቸው ዝቅ አሉ? አበይት የሚባሉ ክስተቶችን እስቲ ባጭሩ አስቃኝን። ሀብታሙ፣ የኢትዮጵያ ፕሪምየር ሊግ አስራአራተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ተካሂደዋል። ባለፈው ቅዳሜ የተካሄደው የመቀለ ሰባ እንደርታና ሐዋሳ ከተማ ጨዋታ ከፍተኛ የጎል ብዛት የተቆጠረበት ነው። ስድስት ጎሎች ተቆጥረውበታል። መቀለ ሰባ እንደርታ መቀለ ላይ አምስት ለአንድ አሸንፎ ያለፈው ሳምንት በሜዳው በፋሲል ከነማ የደረሰበትን ሽንፈት የአካካሰ ድል ማስመዝገብ ችሏል ማለት ነው። ኦኪኪ አፎላቢ ሶስት ጎሎችን ለመቀለ ማስቆጠር ችሏል። በዚህም የሊጉ የደረጃ ሰንጠረዥ ላይ ሶስተኛ ላይ እንዲቆዩ አስችሏቸዋል መቀሌዎችም ማለት ነው። በሳምንቱ ግን ከፍተኛ ጉጉት ሲጠበቅ የነበረው በሊጉ አንደኛና ሁለተኛ ላይ የሚገኙት ቅዱስ ጊዮርጊስ እና ፋሲል ከነማን ጎንደር ላይ ያገናኘው ጨዋታ ነው። ይሄ የጎንደሩ ጨዋታ ጎሎች፣ ውዝግቦች፣ ውጥረት፣ የዳኝነት ውዝግቦች የነበሩበት ጨዋታ ነው። አንደኛና ሁለተኛ ቡድኖችን እንዳገናኘ የሊግ ጨዋታ ነበር ማለት እንችላለን። ሁለት ለሁለት ነው ይሄኛው ጨዋታ የተጠናቀቀው። ባቻ ውጤት ስለተጠናቀቀ ሁለቱም ቡድኖች የሊግ ደረጃቸውን እንደያዙ ይቆያሉ ማለት ነው፣ አንደኛና ሁለተኛ ሆነው። በሳምንቱ ከተደረጉት ጨዋታዎች መካከል ደግሞ የወላይታ ድቻ ባህር ዳር ከተማን በማሸነፍ አሁንም ወደ ሊጉ የደረጃ ሰንጠረዥ ወደ ላይ መውጣቱን መቀጠሉ ነው። ከአስተዳደር ጉዳዮች ጋር በተገናኘው ዝግብ ውስጥ የሚገኘው አዳማ ከተማ ደግሞ ባለፉት አስር ጨዋታዎች ማሸነፍ ያልቻለውን ወልዋሉ አዲግራት ዩኒቨርሲቲን በሜዳው ሁለት ለባዶ መርታት ችሏል። በሳምንቱ የተካሄዱት ዋና ዋና ጨዋታዎች እነዚህ ናቸው። ሀብታሙ ማላትዊ ከሶስት ዓመቱ ጀምሮ እግሮቹ በፖሊዮ ምክንያት እንዳይንቀሳቀሱ የሆኑበት ደቡብ ሱዳናዊ አትሌት ነው። በስደተኞች ጣቢያ ለዓመታት ከቆየ በኋላ ማላት በ12 ዓመቱ ከነ ቤተሰቡ ወደ ዩናይትድ ስቴትስ የመምጣት ዕድል አግኝተዋል። የኋላ የኋላ የአሪዞና ዩኒቨርሲቲ የአካል ጉዳተኞች ቅርጫት ኳስ ቡድንን ለመቀላቀልም ችለዋል። ባለፈው ጥር ወር ላይ በዚያ ለሚኖሩ አካል ጉዳተኞች አርያ ለመሆን ወደ ተወለደባት ደቡብ ሱዳን ተመልሰዋል። እነዚህ አትሌቶች ባለፉበት ሁኔታ ውስጥ ሁሉ አልፌአለሁ። ስለሆነም የእኔ መመለስ ለነሱ የሚያስብ ሰው እንዳለ ስለሚያሳውቃቸው ተስፋ ይሆናቸዋል ብዬ አስባለሁ ነው ያለው። በዚህ ወር ማላት 80 የሚሆኑ ደቡብ ሱዳናዊ አካል ጉዳተኛ ቅርጫት ኳስ ተጫዋቾችን ጁባ ውስጥ ለተደረገ የሁለት ቀናት ውድድር አሰልጥነዋል። ሥልጠናው የተሰናዳው በዓለም አቀፉ የቀይ መስቀል ማኅበር እና በደቡብ ሱዳን አካል ጉዳተኞች ቅርጫት ኳስ ማኅበር ቅንጅት ነው። ማላት እንደሚለው ባለፉት ሁለት ዓመታት ውስጥ በስፖርቱ የሚሳተፉት ቁጥር ከጥፍ በላይ አድጓል። በዚህ ዓመት 15 ሴቶች ለመጀመሪያ ጊዜ ስፖርቱን ተቀላቅለዋል። አና ዶኪ ጋብርኤል የቅርጫት ኳስ ጨዋታ ከዚህ ቀደም ተጫውታ አታውቅም። ስለ ሥልጠናውና ውድድሩ ግብ ትናገራለች። ዜ ኩረዴ እንደ እኔ ላለ በተሽከርካሪ ወንበር ላይ የሚውል ሰው ሙሉ አካል እንዳላቸው ሁሉ ማናቸውንም ነገሮች ማድረግ እንደሚችል እንዲሰማኝ የቅርጫት ኳስ ስፖርት አድርጎኛል ያለችው። ደቡብ ሱዳን ውስጥ ግጭትና ድህነት ቁጥራቸው አንድ ነጥብ ሁለት ሚሊዮን የሚሆኑ አካል ጉዳተኞች እንዲገለሉ ምክንያት ሆኗል። ይህ ቁጥር ለዓመታት የዘለቀው ግጭት ትቷቸው በሄደው ያልከሸፉ ፈንጂዎች ምክንያት እግራቸውን ያጡትንም ይጨምራል። የዚህ ስልጠና አዘጋጅ ዓለም አቀፉ የቀይ መስቀል ማህበር አሳታፊነት አማካሪ ጄዝ ማርከትም ሆነ ማላት ወይስ መሰል እንቅስቃሴዎች ማህበረሰቡ ለአካል ጉዳተኞች ያለውን አመለካከት ለመለወጥ ያገለግላል ብለው ያምናሉ። ከተለያዩ ጎሳዎች የተሰበሰቡት ስፖርተኞችም አብሮነትን ይማራሉ በሚል ተስፋ አድርገዋል። አድማጮች እንግዲህ በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦ ኒውስ የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንም ተከተሉ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ስልክ ደውሉ ና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀ ቀን በዚሁ ልንሰናበታችሁ ነው። ለስፖርት መሰናዶ ግርማቸውና ሀብታሙ ስዩምን እናመሰግናለን። ጽዮን ግርማ ብሬያችሁ ነበርኩ። ደህና ደሩ።